of America. Be away. Yeh, ya America Dums Radio Taviano. 1922 እና 25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሚያዝያ 30 2009 ዓ ም ዝግጅታችን ነሆን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና አሉላ ከበደነን። የናይጄሪያው የሁከትና የሽብር ቡድን ቦኮ ሃራም ከሦስት ዓመታት በፊት ከሰሜን ምስራቃዊቱ ቺቦክ ከተማ ከአዳሪ ትምህርት ቤታቸው ጠልፎ ከወሰዳቸው ልጃገረዶች መካከል ሰማንያ ሁለቱን ከትናንት በስቲያ ያለቋል። መፈክራችን ስናደርገው ብዙም በዚያ መልክ አስበንበት ባይሆንም አሁን እንደምናየው ግን ለቺቦክ ልጃገረዶች ነጻነት የምናደርገው ትግል ለናይጄሪያ ሕልውና የሚደረግ ትግል ሆኗል። ልጆቻችንን አምጡ ወይም ልጆቻችንን መልሱ ተብሎ ከተሰየመው ስብስብ ወጣቶቹ ሴቶች እንዲለቀቁ ዘመቻ ሲያደርጉ ከቆዩት አንዱ የናይጄሪያ ዋና ከተማ አቡጃ ነዋሪ መልእክትን የሰማችሁት። በአብይ ርዕስ ዘገባ ይዘናል። ለአርዕስተ ዜናው አሉላ ተፋፍነው የተጫኑባቸው የፕላስቲክ ጀልባዎች በመስጠማቸው ከ200 በላይ ሰዎች ለሕልፈት ሳይዳረጉ እንዳልቀሩ ስጋት ተገለጠ። ካለፈው ሐሙስ አንስቶ ከሊቢያ ወደ ጣሊያን በማቅናት ላይ የነበሩ ከአቅማቸው በላይ የተጫኑት ጀልባዎች ከሜዲትራንያን ባሕር ላይ መስጠማቸውን ያመለከቱት ባለስልጣናት እስካሁን ባደረጉት ጥረት ቁጥሩ 7000 የሚጠጋ ስደተኛ ማትረፋቸውን ገልጠዋል። የዩናይት ስቴትስ ፕሬዝዳንታዊ ምርጫ ከተካሄደ ስድስት ወራት አለፉት። በዩናይት ስቴትስ ምክር ቤት አባላት የተቋቋሙ መርማሪ ቡድን ግን በዚያ ምርጫ ሂደትና ሩሲያ የነበራትን ጣልቃ ገብነት እናም የፕሬዝዳንት ዶናልድ ትራምፕ ረዳቶችና በሞስኮ ተጠያቂ ወገኖች መካከል ቁርኝት ስለመኖሩ የያዘው ምርመራ ዛሬም ቀጥሏል። የሚሉት ከዋና ዋናዎቹ ርሶች ናቸው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ተፋፍነው የተጫኑባቸው የፕላስቲክ ጀልባዎች በመስጠማቸው ከሁለት መቶ በላይ ሰዎች ለልፈት ሳይዳረጉ እንዳልቀሩ ዘገባዎች ያመለከቱ። ካለፈው ሐሙስ አንስቶም ከሊቢያ ወደ ጣሊያን በማቅናት ላይ የነበሩ ከአቅማቸው በላይ የተጫኑ ጀልባዎች ከሜዲትራኒያን ባህር ላይ መስጠማቸውን ያመለከቱት ባለሥልጣናት እስካሁን ባደረጉት ጥረት ቁጥሩ ሰባት ሺህ የሚጠጋ ስደተኛ ማትረፋቸውን አመልክተዋል። የድንገቱን ዜና ከሮም የተከታተለችው ጆሴፊን ማኬና ለአሜሪካ ድምፅ ሐኪም ሉዊ ተከታዩን ገልጣለች። አዎ፣ ሌላ በሜዲትራኒያን ባህር ላይ በዚህ ባለፈው ሳምንት መጨረሻ የደረሰ አሳዛኝ ክስተት ነው። ዓለም አቀፍ የፍልሰተኞች ድርጅት አይ ኦ ኤም የሊቢያ የጠረፍ ጠባቂዎች ሰባት ፍልሰተኞችን፣ ስድስት ወንዶችና አንዲት ሴት እንዳዳኑ ተናግረዋል ከተረፉት አንዱ በሰጠው ቃል መሰረት 113 ፍልሰተኞች እዚያው እነርሱ የነበሩበት መርከብ ላይ የነበሩ እስካሁን አልተገኙም ስለዚህ የእነዚህ ሰዎች ህይወት አሳሳቢ እንደሆነና ፍልሰተኞቹን ለማትረፍ በርካታ መርከቦች በባህር ላይ ቢገኙም ጥረቱ ብዙ ጊዜ ሊሳካ እንደማይችል ጋዜጠኛዋ ጆሴፊን ማክኒን ገልጣለች የቀድሞው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ትናንት እሁድ ባሰሙት ንግግር የዩናይትድ ስቴትስ ምክር ቤት አባላት ከፓርቲዎቻቸው ወይም ከየፓርቲዎቻቸው አቋም ጋር ቢጣረስ እንኳ እውነታን ለመመርመርና ስለ ሐቅ መቆም ምርጫቸው ይሁን ይሆናል የሚል ታላቅ ተስፋ አለኝ ብለዋል። የዩናይትድ ስቴትስ የመጀመሪያው ጥቁር ፕሬዚደንት ትናንት ይህንን አስተያየት የሰጡት ቦስተን ከተማ ውስጥ የጆን ኤፍ ኬኔዲን ተቋም የቁርጠኝነት ምሳሌ በሚል ርዕስ የሚጠራውን ሽልማት በተቀበሉበት ወቅት ነው። የኦባማ አስተያየት የተሰማው የዩናይትድ ስቴትስ የተወካዮች ምክር ቤት ከክንዋኔዎቻቸው በአይነተኛነቱ ተለይቶ የሚታወቀውን የሀገሪቱን የጤና መርሃ ግብር የሚተካ አዲስ ፖሊሲ ባጸደቀ ጥቂት ቀናት ከጥቂት ቀናት በኋላ መሆኑ ነው። ኦባማ ያን በእርሳቸው የአስተዳደር ዘመን የጸደቀና በስማቸው የሚጠራ የጤና ፖሊሲ ለመሻርና ለመተካት ግፊት በማድረግ ላይ የሚገኙትን ተተኪያቸውን ዶናልድ ትራምፕን በስም ከመጥራትም ሆነ እርሳቸውን ከማመላከት ተቆጥበዋል። በዚህ ላይ የተጠናቀረ ዘርዘር ያለ ዘገባ አለን። ሄኖክ ስማግዜር ያቀርበዋል። ፕሬዚዳንት ኦባማ ሽልማቱን የተቀበሉት የተወካዮች ምክር ቤት አባላት እርሳቸው በሕግ እንዲጸድቅ ያስቻሉትን አፎርደብል ኬር አክት የጤና ዋስትና የሚተካ ረቂቅ ባጸደቁ ማግስት ነው። እንደ አውሮፓውያን ዘመን አቆጣጠር በ2010 ዓ ም ያ ሕግ እንዲጸድቅ ድምፃቸውን የሰጡ የዲሞክራቲክ ፓርቲ የምክር ቤት አባላት በጀግንነት አወድሰዋል። የቀድሞ ፕሬዚዳንት በከፍተኛ የሪፐብሊካን ፓርቲ አባላት ተቃውሞ የምክር ቤት መቀመጫቸውን ቢያጡም ለሕዝብ ጥቅም የቆሙ ናቸው ብለዋል። ፕሬዚዳንት ባራክ ኦባማ ኃይል ያላቸው በምቾት የሚኖሩና ተጽዕኖ ማሳደር የሚችሉ የወቅቱ የምክር ቤት አባላት ለችግር ለተጋለጡ፣ ለታመሙ፣ ደካሞች ለሆኑ ይቆማሉ የሚል ተስፋ አለኝ። የቀድሞው ፕሬዝዳንት ባራክ ኦባማ ስለ ብሔራዊ የጤና ዋስትና ሕግ የሚደረገው ክርክር አላበቃም ከማለት በስተቀር። የተኳቸውንና አፎርደብል ኬር ወይም ኦባማ ኬር የተባለው የጤና ዋስትና ሕግ እንዲሰረዝ በሌላ እንዲተካ የሚገፉትን ፕሬዚዳንት ዶናልድ ትራምፕን በስም አልጠቀሱም። ጆን ኤፍ ኬኔዲ ፕሮፋይል ኢን ካሬጅ ማለትም የጽናት ተምሳሌት ሽልማት 35ኛው የአሜሪካ ፕሬዚዳንት ኬኔዲ ተወዳጅ ባይሆንም መርህ ላይ የተመረኮዘ እርምጃ በመውሰድ ሥልጣናቸውን ለማጣት ዝግጁ ስለነበሩ ስምንት ሴናተሮች በጻፉት ታሪክ የተሰየመ ነው። ከአሁን ቀደም ሽልማቱን ካገኙት መካከል ሁለት የዩናይትድ ስቴትስ ፕሬዚዳንቶች ጆርጅ ኤች ደብልዩ ቡሽ እና ጀራርድ ፎርድ፣ እንደዚሁም የቀድሞ የተባበሩት መንግሥታት ድርጅት ዋና ጸሐፊ ኮፊ አናንና የቀድሞው የዩክሬን ፕሬዚዳንት ቪክቶር ዩሸንኮ ይገኙበታል። አድማጮች፣ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይት ስቴትስ ፕሬዚዳንታዊ ምርጫ ከተካሄደ ስድስት ወራት አለፉት። በዩናይት ስቴትስ ምክር ቤት አባላት የተቋቋመው መርማሪ ቡድን በዚያ ምርጫ ሂደት ሩሲያ የነበራትን ጣልቃ ገብነትና የፕሬዚዳንት ዶናልድ ትራምፕ ረዳቶችና በሞስኮ ተጠያቂ ወገኖች መካከል ግንኙነት ስለመኖሩ የያዘውን ምርመራ ዛሬም ቀጥሏል። የምርጫ ድላቸውን ትክክለኝነት በሩሲያ ጣልቃ ገብ ድርጊት እንዳይኮሰምንና እንዳይያያዝም በመሻት ትራምፕ በምክር ቤቱ የሚካሄደው የምስክር ቃል የመሰማት ሂደቱ ከመጀመሩ ሰዓታት ቀደም ብለው ባስተላለፉት የትዊተር መልእክታቸው የቀዳሚያቸውን የፕሬዝዳንት ኦባማን አስተዳደር ወንጅለዋል። ክሳቸውም የውዝግቦቹ መናኸሪያ ያልሆኑት የቀድሞ የብሔራዊ ጸጥታ ጉዳይ አማካሪያቸው የቀድሞ ጀኔራል ማይክል ፍሊን እንደእርሳቸውም ቃል የመንግስት ስራ ለሚጠይቀው ኃላፊነት ብቁ የሚያደርገውን ከፍተኛ የደህንነት ማረጋገጫ መስጠታቸው ነው የሚል ነው። የቀድሞ የብሔራዊ ጉዳዮች አማካሪያቸው ጀኔራል ማይክል ፍሊን ከሩሲያው አምባሳደር ጋር ስለነበራቸው ግንኙነት ለምክትላቸው ማይክ ፔንስ በመዋሸታቸው ለፕሬዚዳንቱ ምክትል መሆኑ ነው የስራ ኃላፊነት በተቀበሉ በ24 ቀናት ውስጥ ከስራ ያሰናበቷቸው ፕሬዚዳንት ትራምፕ እርሳቸው የሐሰት ዜና ማሰራጫ የሚል ቅጽል የሰጡት የመገናኛ ብዙኃን ስለ ፍሊን የመንግስት ስራ ለሚጠይቀው ኃላፊነት ብቆ የሚያደርገው የደህንነት ማረጋገጫ ጉዳይ አስመልክቶ ግን ጨርሶ አይዘግቡም ሲሉ ከሰዋል። ፍሊን የመንግስት ስራ ለሚጠይቀው ኃላፊነት ብቆ የሚያደርገውን ይህን የደህንነት ማረጋገጫ ቢያገኙም እንደ አውሮፓውያን የዘመን አቆጣጠር በ2015 ዓ ም በሞስኮ አንድ የራት ግብዣ ስነስርዓት ላይ ለመገኘት በክሬምሊን ከሚደገፈው የሩሲያ ሩሲያ ዛሬ የተባለው የቴሌቪዥን ጣቢያ የተቀበሉትን የ15 ሺህ ዶላር ክፍያ ይፋ ሳያደርጉ ቀርተዋል። በዚያ የኢራት ግብዣ ስነ ስርዓት ላይ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን አጠገብም ተቀምጠው ታይተዋል። ፍሊን በተጨማሪም ቱርክን በመወከል ለሚሰሩት ስራ የተቀበሉትን ከ500 ሺህ ዶላር በላይም ሸሽገዋል። ሚስተር ፍሊን የተባለውን ከፍተኛ መጠን ያለው ገንዘብ የተቀበሉት እንደ መርማሪዎቹም ገለጻ ከጦር ሰራዊቱ በጡረታ ከተገለሉ በኋላ በተለይ ከውጭ መንግስታት ገንዘብ እንዳይቀበሉ ከተነገራቸው በኋላ ነው። በፕሬዝዳንት ዶናልድ ትራምፕ ከኃላፊነታቸው እንዲሰናበቱ ከመደረጋቸው አስቀድሞ በአዲሱ የትራምፕ አስተዳደር ተጠባባቂ ጠቅላይ አቃቤ ሕግ በመሆን ከፍተኛውን የሀገሪቱን የህግ አስፈጻሚ ባለስልጣን ሆነው ያገለገሉት ሳሊ የትስ በዛሬው እለት በዩናይትድ ስቴትስ ምክር ቤት የህግ ጉዳዮች ንዑስ ኮሚቴ ፊት ቀርበው የምስክርነት ቃላቸውን ይሰጣሉ። ሶማሊያ ዋና ከተማ ሞቃዲሾ እምብርት ላይ አሁን ምሽቱ ላይ ግዙፍ የቦምብ ፍንዳታ መስማታቸውን የአካባቢው ነዋሪዎች ተናገሩ። በአዲስ አበባና በሞቃዲሾም ሰዓት አቆጣጠር ከምሽቱ 12 ሰዓት ላይ ከአንድ ታዋቂ ምግብ ቤትና የቡና መጠጫ አቅራቢያ የደረሰው ፍንዳታ እማኞች አክለው እንዳመለከቱት እስካሁን በተረጋገጠው መሰረት ስድስት ሰዎች ቆስለዋል። በተሽከርካሪ ላይ የተጠመደው ቦምብ በፈነዳበት ወቅት ፕሬዚደንት ሙሐመድ አብዱላሂ ሙሐመድ ሞቃዲሾ ውስጥ ከብሔራዊ የጸጥታ አማካሪዎቻቸው ጋር በመምከር ላይ እንደነበሩ ተነግሯል። ለፍንዳታው እስካሁን ኃላፊነት የወሰደ ወገን ባይኖርም ጽንፈኛው የሁከት ቡድን አልሻባብ በከተማይቱ የሚገኙ ሆቴሎችና ምግብ ቤቶችን ጨምሮ ሰዎች በብዛት በሚገኙባቸው ስፍራዎች ጥቃት ሲያደርስ መቆየቱ ይታወቃል። ለዜና የያዝነው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ22 ሜትር ባንድ በ13860 ኪሎ ሄርዝ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሰዓት የአሜሪካ ድምፅ 24 ወይም ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላልፍላችሁ የሰኞ ሚያዝያ 30 2009 ዓ ም የምሽት ፕሮግራማችን ነው። በምሽቱ በርከት ያሉ ዘገባዎችን ይዘናል። ስፖርትና አፍሪካ ነክ ርዕሶችም አሉን። በጤና ፕሮግራም በአሜሪካዊው የጤና ጥበቃ ህግ ትንቅንቅ ላይ የተዘጋጀ ዘገባ አለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የናይጄሪያው የእውከትና የሽብር ቡድን ቦኮ ሀራም ከሶስት አመታት በፊት ከሰሜን ምስራቋ ቺቦክ ከተማ ከአዳሪ ትምህርት ቤታቸው ጠልፎ ከወሰዳቸው ልጃገረዶች መካከል ሰማንያ ሁለቱን ከትናንት በስቲያ ለቋል የወጣቶቹ ሴቶች መለቀቅ የናይጄሪያ መንግስት የተጠለፉትን ልጆች እስኪያስለቅቅ ግፊት እንዲያስለቅቅ ግፊት ሲያደርግ ለቆየው ማህበራዊ መገናኛ ብዙሀን ወይም ማህበራዊ ሚዲያ ዘመቻ ድል ተደርጎም ታይቷል ለቺቦክ ወጣት ሴቶች መለቀቅ ማህበራዊ መገናኛ ብዙሀኑ የተጫወተውን ሚና በተመለከተ ቺካ አዱአ ያጠናቀረውን ዘገባ ቆንጅታ ይዛ ያቀርባለች። ኩዋና ሲሞን፣ ፊቢ ሀሩና፣ ኤስተር ኦስማን፣ ሳራቱ አዩዋ ቦኮ ሀራም ከለቀቃቸው ልጃገረዶች መካከል ጥቂቶቹ ናቸው። መንግስት ያሰራቸውን የቦኮ ሀራም አባላት እንዲለቅለት ተደራድሮ እንደለቀቃቸው ከፕሬዝደንቱ ጽህፈት ቤት የወጣው መግለጫ ያመለክታል። በዚህም መሰረት ሰማንያ ሁለት የቺቦክ ልጃገረዶች ሊለቀቁ ችለዋል። የቺቦክ ልጃገረዶች ሶስት አመት ሙሉ በቦኮ ሀራም እጅ ማቀዋል። ብዙዎች ታዲያ ከተያዙበት ጊዜ አንስተው የናይጄሪያ መንግስት እንዲያስለቅቃቸው በማህበራዊ መገናኛ አማካይነት ግፊት ሲያደርጉ ቆይተዋል። ልጆቹን ከትምህርት ቤታቸው እስከ መጠለፍ ያደረሳቸው የመንግስቱ ደካማነት ነው። ይህንን የሚሉት ኢማን ሼሁ በዋና ከተማዋ በአቡጃ ልጆቻችንን አምጡ ብሪንግ ባክ አወር ገርልስ በሚል ስም ተደራጅተው የቺቦኮቹን ልጃገረዶች የሀገሪቱ መንግስት እንዲያስለቅቅ ግፊት ሲያደርጉ የቆዩት የማህበራዊ መገናኛ ዘመቻ ስብስብ አባል ናቸው። ቡድኑ ያካሄደው እንቅስቃሴ በቅርብ አመታት የናይጄሪያ ታሪክ ውስጥ በውጤታማነቱ ወደር እንደሌለው ይነገርለታል። የስብስቡ አባላት ሶስቱንም አመታት አቡጃና ሌጎስ ውስጥ በየጎዳናው ሰሌዳዎችን አንግበው ሰልፍ በማድረግ ልጃገረዶቹን አስለቅቁልን ብለው ዘመቻ ሲያካሂዱ ቆይተዋል። ታዲያ ከሁሉም የጎላው ውትወታ የቡድኑ የማህበራዊ መገናኛ ዘመቻ ነው። ኢማና ሼሁም እንደ ሌሎቹ አባላት በትዊተር በዋትሳፕና በፌስቡክ አማካይነት ዘመቻውን ሲያካሂድ ቆይቷል። ብሪንግ ባክ አወር ገርልስ ልጆቻችንን አስለቅቃችሁ አምጡልን የዋትሳፕ ስብስብ ከአንድ መቶ በላይ አባላት አሉት። ጋዜጠኞች፣ የህዝብ ተመራጭ ባለስልጣናትና ይህ ጉዳይ ጉዳያችን ነው ያሉ ዜጎች ይሳተፉበታል። በሺዎች የተቆጠሩ ተከታዮቻቸውም በትዊተር አማካይነት መረጃዎችን ያገኙበታል። ባለፈው ወር በርካታ የቺቦክ ልጃገረዶች ወላጆች የክፍለ ሀገሩ ምክር ቤት ሕንጻ እንዳይገቡ በፖሊሶች ሲከለከሉ ይኸው ስብስብ ነበር ሁኔታውን የሚያሳይ ፎቶ በማህበራዊ መገናኛዎቹ ላይ ያወጣው። ስብስቡ ልጆቻችንን አሁኑኑ በህይወት አምጡልን፣ የምንታገለው ለናይጄሪያ ሕልውና ነው በሚሉትና በመሳሰሉት መፈክሮቹ ይታወቃል። መጀመሪያ ላይ መፈክራችን ስናደርገው ብዙም በዚያ መልክ አስበንበት ባይሆንም አሁን እንደምናየው ግን ለቺቦክ ልጃገረዶች ነጻነት የምናደርገው ትግል በእርግጥም ለናይጄሪያ ሕልውና የሚደረግ ትግል ሆኗል። በዚህ እንቅስቃሴ ውስጥ ላለነው ደግሞ ትግላችን እንዲቀጥል መሠረት የናይጄሪያ ባለስልጣናትም የዚህን ስብስብ የማህበራዊ መገናኛ ዘመቻ በተደጋጋሚ ይጠቅሱታል። ለምሳሌ አንደኛው አባል ኦቢ ኢዚኪዌሲሊ በትዊተር የሚያስተላልፉት መልእክት ሌሎች ብዙ ሺ ጊዜ ደግመው ያሰራጩታል። የናይጄሪያ ፕሬዝደንት ሙሐማዱ ቡሃሪ ሰማንያ ሁለቱን ልጃገረዶች ማስለቀቅ በመቻላቸው ብሪንግ ባክ አውር ገርልስ ስብስብ ባወጣው መግለጫ አመስግኗቸዋል። ሆኖም አሁንም ያሉበት ያልታወቀው የተቀሩት አንድ መቶ አስራ ሶስቱ የቺቦክ ልጃገረዶች እንዲለቀቁ ይህ ስብስብ ፈጥኖ ነው ዘመቻውን የተያያዘው። መቶ አስራ ሶስቱ ልጃገረዶች የት እንዳሉም ሆነ በሕይወት ይኖሩ እንደሆን የሚታወቅ ነገር የለም። የናይጄሪያው ፕሬዝደንት ቡሃሪ ልጃገረዶቹን ፈልገን ከቤተሰቦቻቸው እንቀላቅላለን ብለው ቃል ገብተዋል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁት ያላችሁት። የሰማችሁትም የዕለቱን አብይ ዘገባ ነበር። አሁን የትንታኔው መጽሔት አሁንም ይቀጥላል። ተመራጩ የፈረንሳይ ፕሬዚደንት ኢማኑኤል ማክሮን የተስፋና የእምነት ምዕራፍ መሆን እንደሚፈልጉ አስታውቀዋል። እምነት ተስፋ፣ ፍቅር ተብሎ በቅዱስ መጽሐፍ እንደሰፈረው መሆኑ ነው። ሪፖርተራችን ሉዊስ ራሜሬዝ ከፓሪስ ያጠናቀረውን ዘገባ ሄኖክስ ማግዘር ያቀርበዋል። የ39 ዓመቱ የቀድሞ የምጣኔ ሀብት ሚኒስትር እና የባንክ ሠራተኛ በፈረንሳይ ታሪክ ወጣቱ መሪ ሆነዋል። የምረጡኝ ዘመቻቸው በገለልተኛ የፖሊሲ አማራጮች ላይ ያተኮረ ነበር። በለዘብተኛ ግራ ዘመምና ወጋ አጥባቂ ፖለቲካ የተከፋፈለችውን ሀገር አመዛዝኜ መራለሁ ሲሉ ሕዝባቸው እንዲመርጣቸው ያደረጉት የምረጡኝ ዘመቻ ተሳክቶላቸዋል። የተወደዳችሁ የሀገሬ ሰዎች፣ ዛሬ ምሽት ለረጅም ዘመናት የጸናው የሀገራችን ታሪክ አዲስ ምዕራፍ ላይ ይገኛል። የተስፋና የታደሰ መተማመን ለማስፈን እሠራለሁ። ከነገ ዕለት ጀምሮ በትጋት የምንሠራው አዲስ አሠራሮችንና አስተሳሰቦችን ለስኬት ለማብቃት ነው። የፖለቲካ መሪዎቻችን ኃላፊነት የሚሰማቸው ብዝሃ አስተሳሰብ ከዲሞክራሲያዊ መርሆች ጋር የምናስማማበት ዘመን ይሆናል። ሥልጣን ከጨበጥኩበት የመጀመሪያው ቀን አንስቶ ትኩረቴ በዚህ ላይ ይሆናል። በፈረንሳዩ ታላቁ የቀድሞ ቤተ መንግሥትና አሁን ቤተ መዘክር ሉቭር ዙሪያ የተሰበሰቡ ፈረንሳያውያን በማክሮ አሸናፊነት ደስታቸውን ሲገልጹ ታይተዋል። ፍራንክ ካማዶንጎ በወድ ጠል የማክሮ ደጋፊ ናቸው። መሪን ለፔን በጣም የሚያስፈሩኝ እጩ ናቸው። ሀገር የመከፋፈል ፖሊሲ ስለሚከተሉ ማክሮን መደገፍ ለእኛ አማራጭ የሌለው መፍትሔ ነበር። የፈረንሳይ የፕሬዝዳንታዊ ምርጫ በርካታ መከፋፈሎችን የፈጠረ በተለይ በሙስሊሞችና ስደተኞችና ፍልሰተኞች መቀበል ላይ ብርቱ ክርክር የተካሄደበት በታሪክ ሁሉን አቀፍና ነጻ ሀገር ነን በማለት የሚኩራሩትን ፈረንሳያውያን ያወዛገበ ነበር። የምርጫ ክርክሩ የቀድሞ የፋሽስት ሥርዓትን ለማምጣት የሚሠራ ፓርቲን ከፍተኛ ድጋፍ ያስገኘ መሆኑ ፈረንሳያውያንን በአንድ ጎን ሲያስደስት፣ ሌሎችን እንቅልፍ የነሳ ጉዳይ ሆኗል። ብሪጅት ፖን ድምጻቸውን ለማክሮ ቢሰጡም የተመራጩ ፕሬዚዳንት ፖሊሲዎች ጋር አይስማሙም። ከማክሮ ፖሊሲዎች ጋር በፍጹም አልስማማም። ሆኖም በእሳቸው አስተዳደር በአደባባይ ወጥቼ ሀሳቤን በነፃነት ለመግለጽና ቢያሻኝ ለመቃወም እችላለሁ። በማሪን አስተዳደር ግን መተንፈስ መቻሌንም እጠራጠራለሁ። ማሪን ለፔን ባደረጉት አጭር ንግግር ሽንፈታቸውን አምነው ደጋፊዎቻቸው ለቆሙላቸው አላማዎች መታገል ፈጽሞ እንዳያቆሙ ጠይቀዋል። I call on all patriots to join us to take part in the decisive political fight that is starting tonight. የሀገር ፍቅር አንድ ያደረጋችሁ የሀገሬ ሰዎች የፖለቲካ ትግላችሁን ከዛሬ ምሽት ጀምሮ እንድትቀጥሉ ጥሪ ያቀርባለሁ። በሚቀጥሉት ወራት ፈረንሳይ የእናንተን እርዳታ ትሻለች። በፈረንሳይ ምርጫ አራት ሚሊዮን ሕዝብ ድምፅ ከመስጠት ተቆጥቧል። በፈረንሳይ መዲና በወረዳ 12 አረንዲዝሞ ነዋሪዎች በሁለተኛው ዓለም ጦርነት ወቅት 15 አይሁዳዊ ዝርያ ያላቸው ሕፃናት ወደ ናዚ የሞት ሰፈር በተወሰዱበት ትምህርት ቤት ዝናብ ሳያግዳቸው ድምጻቸውን ሰጥተዋል። ኤሪክ ዱፐ የፖለቲካ ተንታኝ ናቸው። አብዛኞቹ ማሪን ለፔንን የማይወዱ መራጮች የወግ አጥባቂ ቀኝ ዘመም የፖለቲካ እንቅስቃሴን የሚመራው ናሽናል ፍሮንት ፓርቲ ስልጣን ቢጨብጥ የሚወስዳቸው ፖሊሲዎች የሚያስደነግጧቸው ናቸው። ስልጣን ላይ ቢወጡ በፈረንሳይ የህዝብ መከፋፈሉ ይስፋፋል፣ መናቆሩ ደግሞ ወደ ለየለት ግጭት ያመራል የሚል ስጋት አላቸው። ስለዚህ ፈረንሳውያን ሁኔታዎችን አገናዝበው ማሪን ለፔንን ለማስቆም ለማክሮ ድምጻቸውን ሰጥተዋል። የዘንድሮ ምርጫ በፈረንሳይ ፖለቲካ ለዘብተኞችና ወግ አጥባቂዎች ገለል ያሉበትና መሐል ሰፋሪ ውጩና ደጋፊዎቻቸው ድል የተቀዳጁበት ሆኗል። ወደ መጽሔቱ ተከታይ ርዕስ እንሻገር። የብዝሓ ሕይወት ጥበቃ የተወሰኑ አካባቢዎችን ለብሔራዊ ፓርክነት ከመመደብ ወይም በመመደብ ላይ ነው ይላል። የንግድና የትምህርት ተቋማት መከፈትም በሰሜን ኢትዮጵያ ያለውን የዓለም ቅርስነት የተመዘገበውን አካባቢ ለመንከባከብ እየረዳ እንደሆነ የአሜሪካ ድምፅ ዘጋቢ ፌዝ ላፒዴስ ዘገባ ያመለክታል። አዳነች ፍሳዬ ይዛቀርባለች። የሰሜን ተራራዎች ብሔራዊ ፓርክ የአፍሪቃ ግራንድ ካኔን የሚል መጠሪያ አትርፏል። የአፍሪካ የዱር አራዊት ተቋም ፕሬዚደንት ካዱ ሰቡንያ ስለ ቅርሱ ታላቅነት ያብራራሉ። ለሀገሪቱ አያያዙ የሚከብድ ቅርስ ነው። የዓለም ቅርስም ነው። ስለሆነም ለሀገሪቱ ታላቅ ነው። ለኢኮኖሚዋም ወሳኝ ነው። በዓለም ማኅበረሰብም ትልቅ ቦታ ይሰጠዋል። ጎብኚዎች በስሜን ተራራ ያሉትን ግመሬ ዝንጀሮዎችን የመሳሰሉ የዱር አራዊቶችን ለማየት ይሄዳሉ። በሀገሪቱ ብርቅዬ ከሆኑ የዱር አራዊቶች አንዳንዶቹ ይገኙባቸዋል። ይህ ለአካባቢው ኢኮኖሚ ገንዘብ ያስገኛል። ይሁንና የፓርኩ ብዝሃ ሕይወት በሰዎች ብዛት እየጨመረ መሄድ አደጋ ላይ ወድቋል። ይህን መሠረት በማድረግም የአፍሪካ የዱር አራዊት ተቋም በፓርኩ አካባቢ የጎብኚዎች ማረፊያን የመሳሰሉ የንግድ ቦታዎችን መመስረት ጀምሯል። ተቋሙ ከዚህ ከሚያገኘው ገቢ ለመሰረተው ትምህርት ቤት ያውለዋል። የአፍሪካ የትምህርት ክፍሎች አስተዳዳሪ ፓርን ባንክስ ስለ ፕሮግራሙ ያብራራሉ። መርሃ ግብራችን በትምህርት በኩል የአካባቢ የጥራት ጥበቃን ማበረታታት ነው። ስለሆነም አዲስ ጌ የተባለው የአንደኛ ደረጃ ትምህርት ቤት ለማህበረሰቡ የአካባቢው ጥራት ጥበቃ በር ይከፍታል። መጀመሪያ መሰረተ ልማቱን እንዘረጋለን። የአካባቢው ማህበረሰብ ጥራት ላለው ትምህርት ተደራሽነት እንዲኖረው ስንል መጀመሪያ መሰረተ ልማቱን እንዘረጋለን፣ ትምህርት ቤቱ ይሰራል ማለት ነው። የረጅም ጊዜ የፕሮግራማችን ተጽዕኖ የአካባቢ ጥራት ትምህርትንና የማስተማር ስልጠናን ከመሳሰሉት ፕሮግራሞች ጋር ይመጣል። የአካባቢ ጥራት ጥበቃው ትምህርት የፓርኩ የዱር አራዊት ጥቅምንና እነሱን የመንከባከብ አስፈላጊነት ያስተምራል። አስተማሪ ባንቻለም ጸጋ ስለ ዱር አራዊት ጥበቃው ጉዳይ ያብራራሉ። እነዚህን ብርቅዬ እንስሳቶች እንዴት መጠበቅ እንዳለብን፣ እነዚህን ብርቅዬ እንስሳቶች ምን ጥቅም እንዳላቸው የሁለ ተማሪዎች ትምህርት እሰጣለሁ እሰጥቻለሁ። እነዚህ ብርቅዬ እንስሳቶች ለሀገሪቱ በጣም ጥቅም አላቸው። እነዚህ ብርቅዬ ስለሆኑ ጎብኞች ይመጣሉ። እነዚህ ጎብኞች ብዙ ያው ገንዘብ ይሰጣሉ። ይህ ገንዘብ ደግሞ የሚጠቅመው ለምንድን ነው? ለትምህርት ቤት ግንባታ፣ ለጤና ኬላ ይሰራበታል። ያው ትምህርት ቤት ተገነባ ማለት ያው ትውልድ ተማረ፣ ልጆች ተማሩ ማለት ነው። ስለዚህ ይህ ክበብ በጣም ጠቃሚ ነው ማለት ነው። ይህ ፕሮግራም የሕዝቡ የኢኮኖሚውና የፓርኮቹን የወደፊት መጻ ዕድል ከፍ ያደርጋል። ተከታዩ ዘገባ ወደ ዩጋንዳና የነጻነት አቅሟ ወይም ይዞታዋ ይወስደናል። ዩጋንዳ ውስጥ አንዲት የዩኒቨርሲቲ መምህር የአገሪቱን ፕሬዚደንት ፌስቡክ ላይ ሰድበዋል በሚል መታሰራቸው ስጋት አሳድረዋል። በሀገሪቱ የመናገር ነጻነትን ለመገደብ የሚወሰድ እርምጃ እየበረታ ሄደዋል ሲሉ የሲቪል ማኅበረሰብ ቡድኖች እንደሚከሱ ሪፖርተራችን ሃሊማ አቱማን ከካምፓላ ባጠናቀረችው ዘገባ ጠቅሳለች። አዳነች ፍሳዬ ታቀርበዋለች። የኡጋንዳ የሲቪሉ ህብረተሰብ ቡድኖች ስቴላ ኒያንዚ እንዲፈቱ ዘመቻ ማካሄዱን ቀጥለዋል ፕሬዚዳንት የወሪ ሙሶቬኒን በፌስቡክ ሰድበዋል ተብለው ከታሰሩ በኋላ ለዋስ ጥያቄ ፍርድ ቤት እስከሚቀርቡበት ጊዜ ድረስ እየጠበቁ ናቸው። አስተማሪዋ ፕሬዚዳንቱ በድህነት ለሚኖሩ ሴት ተማሪዎች ለንጽህና ጥበቃ የሚያስፈልግ ፓድ ለማቅረብ የገቡትን ቃል እንዲጠብቁ በይፋ ሲናገሩ ቆይተዋል። የአገር በቀል በጎ ፈቃደኞች ማኅበር የልማት መረብ ዋና ስራ አስኪያጅ ካትሪን ካናባይታ ያብራራሉ። ለመናገር ነጻነትና ለመሰብሰብ መብት ያለው ትዕግስት እያነሰ የሄደው መንግስት በበለጠ እየጠበበ እየሄደ ያለ መንግስትን ነው ምና ያለ ነው። ስለሆነም ስቴላ ኒያንዚ እንዲፈቱ እንጠይቃለን። የኡጋንዳ ሕገ መንግስት ለመናገር ነጻነት ዋስና ይሰጣል። በኡጋንዳ የዩናይትድ ስቴትስ አምባሳደር ደቦራ ማላክ ባለፈው ረቡዕ የዓለም የፕሬስ ነጻነትን መሰረት በማድረግ በተዘጋጀ ስነ ስርዓት ሲናገሩ ይህንኑ ጠቅሰዋል። የዶክተር ኒያንዚ ጉዳይ በተለይም አመለካከቶቻቸው የሀገሪቱን መሪዎች የሚነቅፉ ሲሆኑ በህገ መንግስት የተደነገጉ መብቶችና ነጻነቶች ገደብ እንዳላቸው ያሳየናል። ይሁንና የመንግስት ምክትል ቃል አቀባይ ኮሎኔል ቻባን ባንታሪዛ የማህበራዊ ሚዲያ ገደብ እንዲኖር ማድረግ ያስፈልጋል ሲሉ ለአሜሪካ ድምፅ ሬዲዮ ተናግረዋል። ለምሳሌ ጋዜጣ ላይ ስድቦች ቢጻፉ ልከስ ትችላለሁ። ይሁንና ማኅበራዊ ሚዲያ ላይ ስድብ ቢለጠፍ መክሰስ ትችላለሁ። ራሴን ለመከላከል ብከስ መብቴን የሚጠብቅ ሕግ አለ። ይሄ አሁንም ግልጽ አይደለም። ሰዎችን በማኅበራዊ ሚዲያ የሚሳደብን ሰው አፍ ሕግ እንዲዘገባ ያስፈልጋል። ይህ የመናገር ነጻነትን ማፈን የሚባል ከሆነ ተገቢ እርምጃ ነው ማለት ነው። ከአራት ዓመታት በፊት የወጣው የህዝባዊ ስነ ስርዓት አያያዝ ሕግ ህዝባዊ ስብሰባዎችንና ተቃውሞውን ይገድባል። ብዙ ኡጋንዳውያን ሐሳባቸውን ለመግለጽ ኢንተርኔት ወደ መጠቀም በበለጠ የገፋቸውም ይህ ገደብ እንደሆነ ለሰብአዊ መብት የቆሙ ሰዎች ይናገራሉ። የስማርት ስልክ ተጠቃሚዎች ብዛት 22 ሚሊዮን እንደደረሰ የመንግሥት አሐዝ ያመለክታል። በኡጋንዳ አስተማማኝ ከሳንሱር ነፃ የሆነ ድረገጽ እንዲፈጠር የሚጥሩ ቡድን ኃላፊ ዋኩሊራ ሲባጋላ ስለ ጭቆናው ገልጸዋል። ከዓመት ባነሰ ጊዜ ውስጥ ከአምስት በላይ የሚሆኑ ዜጎች ሲታሰሩ፣ ሲጠሩና ሲመረመሩ አይተናል። አብዛኛው ክስ የተመሰረቱ ደግሞ በስድብ ልውውጥ ላይ ነው። ኢትዮጵያ፣ ካሜሩንና ዚምባብዌም በድረ ገጽ የሚጻፉትን ከሚቆጣጠሩት የአፍሪካ ሀገሮች መካከል ናቸው። ኡጋንዳ ውስጥ አቻምና ምርጫ በተካሄደበት ወቅት የማኅበራዊ ሚዲያ ተደራሽነት እንዳይኖር የተደረገባቸው ጊዜያት ነበሩ። መንግስት የሰጠው ምክንያት የብሔራዊ ደህንነት ጥበቃ ጉዳይ ነው። የሀገሪቱ የማስታወቂያ የመገናኛና የቴክኖሎጂ ሚኒስትር የምክር ቤቱን ፈቃድ ሳይጠይቁ የማኅበራዊ ሚዲያን ለመቆጣጠር የሚችሉበትን ህግ ምክር ቤቱ ባለፈው ወር አጽድቋል። ይህ አዲስ ሕግ በፕሬዝዳንቱ እንዲጸድቅ ቀርቧል። ኡጋንዳዊው የሰብአዊ መብት ታጋይ ኒኮላስ ኦፒዮ ድረገጽን ለመቆጣጠር መሞከር አደገኛ ነው ይላሉ። አድማጮች ከአሜሪካ ድምጽ የምትከታተሉት ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በኢትዮጵያ ሰዓት አቆጣጠር የስቱዲዮ ሰዓታችን ከምሽቱ ሶስት ሰዓት ከሃያ ዘጠኝ መሆኑን ያመለክታል። አስተናጋጆቻችሁ አሉላ ከበድና እኔም ሰሎሞን አባተ ነን። ብርሃን ሀይሉ ፕሮዲውሰሯ ነች። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ። ሆቤ ሰላም ለእናንተ ይሁን እያልኩኝ በወትር በምታቀርቡት ፕሮግራም ላይ በተለይ ሚዛናዊነቱን የጠበቀው ስራችሁ ሳላደንቃችሁ አላልፍም። ዛሬም በጠገዴ አካባቢ የሚኖር የወልቃይት ጠገዴ ተወላጅ የሆነ ከአማራነት በስተቀር ምንም ችግርና ጥያቄ የሌለበትን ሰው ዳንሻ በተባለ ቦታ ተይዞ ከሁለት ሳምንት በኋላ አስክሬኑን ለቤተሰብ ተመልሷል። በዚህ ላይ ፖሊሲም ሲጠየቅ የሚሰጠው መልስ ወዲያና ወዲህ ነው። ከሁሉ ያሳዘነኝ ልክ ሰለሞን ክፍሌ በአንድ ወቅት አቶ ዘመድኩን የቦሌ ክፍለ ከተማ የፖሊስ አዛዥ ጠይቆ መንግስት ሰማያትን ብትገባ ይዛሃለሁ እንዳሉት ሁሉ አሁንም፣ ዛሬ ደግሞ የቪኦኤ ጋዜጠኛ በምጠይቅበት ሰዓት ፖሊሱ የሰጡት መልስ ምንድን ነው? እዚህ መምጣት ይቻላል አሉ። እኔ በጣም ግራ የገባኝ ነገር ምንድን ነው? እንዲህ አይነት መሰሪነትና ተንኮል የተሞላበት ስራ መስራት ተገቢ ነው ወይ? ለትውልድ ይጠቅማል ወይ? ለሀገር አንድነትና ለህዝብ ይጠቅማል ወይ? ሁለተኛ እውቀት ማጣት ነው ወይስ አለመረዳት ነው? እንደዚህ አይነት መልስ ለጋዜጠኞች መስጠት የፖሊስ ክፍል ነው የሚባሉ መቼም ፊደል የቆጠሩ ሰዎች ይመስልኛል እዛ ቦታ ላይ የሚቀመጡት ያውም በኃላፊነት እና አስከሬን ምርመራው የሚካሄደው በዛው ነው። እኔ የማዝ ነው በአሁንም ሰዓት በተለይ በጎንደር ኩል የሚደረገው ሰው ሰዎችን እንዲደብዛቸውን ማጥፋት፣ ሴቶችን ያለ ባል ልጆችን ያለ አባት ማስቀረት እየተያዘ ያለው ነገር አስከፊ ነገር ነው። ይሄ እባካችሁን እስከ መቼ ነው እንዲህ የሚሆነው? የሌለ ነገር በቁም ላለው ሰው እንኳን በሰላም ለሚኖረው በሰላማዊ መንገድ ለሚኖረው ህዝብ ዲሞክራሲ የሌለው በስር ቤታችን ዲሞክራሲ አለው ብሎ ማለት ምን አይነት የሽንገላና የማይሆን ንግግር መናገር ነው። እኔ አዝናለሁ። መጽናናት ለዘነበ ጫቁሌ ዮሐንስ ቤተሰብና እንዲሁም ለወዳጆች ለዘመዶቹ ይሁን። በተለይም ለእናቱ ሄሎ ብዬዎች። እንደምናችሁ። እውነት በጣም ደስ የምል ውይይት ነው። የዛሬ ሁለት ነገሮችን ላመሰግናችሁ እወዳለሁ። አንደኛው የሙዚቃ ቃናውን አስቀረታችሁ። ይሄ የሀገር ጉዳይን ሀገር የምጣለበት ህዝብ ከሀገሩ የተሰደደበትን ነገር አንሳችሁ የአዋያችሁት በጣም ደስ ብሎኛል። ሁለተኛው ሙዚቃ አፍቃሪዎች፣ ሙዚቃ በየትኛውም ነገር መስማት ይቻላል። አሁን ያለብን ችግር የሙዚቃ ችግር ሳይሆን የሀገር ችግር ነው ያለብን የሀገራችን ወጣቶች፣ የሀገራችን ህዝቦች የተወለዱ ህዝቦች ማንነታቸውን የጠሉበት ከሀገራቸው ወጥቶ ሌላ ሀገርን እየወደዱ መኖር የጀምሩበት ይህ የፖለቲካ ነው። እኛ ጋር ያለብን አሁን ችግራችን። የዛሬ ተወያዮቻችሁ በጣም በጣም እየበሰሉ ናቸው። ክቡራትና ክቡራን አድማጮች፣ በኢሜል ከደረሱን አስተያየቶቻችሁ ደግሞ አንዱን እናስማችኋለን። እህቴ ትዝታ በላቸውና የዝግጅት ክፍል ባልደረባዎች እነኝህ ለውይይት ከተጋበዙት ውስጥ ሐሳባቸው ብዙ ያልተመቸኝ ስላለ አስተያየት መስጠት ፈለኩ ብለዋል ከዩጋንዳ ተምራት ሰገነቱ። እሱም በአንድነት ስም የብሔሮች መብት እንዳልተከበረና ካሁን በኋላ እንደ ኮሚኒቲ ወይም ማኅበረሰብ ድልድይ ለማስከበር ከተፈለገ ኢትዮጵያ መበተን ካለባት መገነጣጠል ማለቴ ነው ያ መገንጠል ችግር የለውም ነው ሐሳባቸው ሐሳባቸው ብዙ የሚያቀራርብ አይደለም እንዲያውም ጠባብ አስተሳሰብ ላለው የልብ ልብ የሚሰጥና የሚያነሳሳ ነው ለምን የብሔሮች እኩልነት የተፈጥሮ በተፈጥሮ ይቅርታ የብሔሮች እኩልነት ተፈጥሮ በመከባበርና በመቻቻል የምትገኝ ኢትዮጵያን ለመፍጠር አይሞክሩም እውነቴን ልንገርሽ ይላሉ ታምራት ይቀጥሉና፣ ከዚህች ኢትዮጵያ አንድ ክልል ቢገነጠል ኢትዮጵያ ለረጅም ጊዜ መንግሥት አልባና ፍርክስክሷ የወጣ የተተራመሰች አገር ነው የምትሆነው። እስኪ ሐሳቤን ጨፍለቅ አርግሻ አሳጥሪና አየር ላይ አዊው ብለዋል ታምራት። ሰገነቱ ይኸው አየር ላይ አውለነዋል ታምራት። ሌሎችም ጥያቄዎች ያነሷቸው አሉ። ያነሷቸው ጥያቄዎች በዚህ ውይይት ሁለተኛ ክፍል መልስ የሚያገኙ በመሆኑ ምናልባት ካልተመለሱ በሌላ ዝግጅት ይዘን እንመለሳለን። እናመሰግናለን። ስለ አስተያየቶቻችሁ የፕሮግራማችን ተሳታፊዎች በሙሉ እናመሰግናለን። ተዘዋሪው የስልክ መስመራችን እናስታውስ፣ 202 205 9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መሳሪያ ላይ ታኖርናላችሁ። ኢሜይል ለሚቀናችሁ ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ዳካም ነው። አሁን ሶስት ሰዓት ከሰላሳ አራት ደቂቃ ሆነ። የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ያስተላለፉት የጉዞ እገዳ አስፈጻሚ ትእዛዝ ክርክር ዛሬ በግባኝ ሰሚ ፍርድ ቤቶች ይደመጣል። የስድስት አገሮች ተወላጆች ለዘጠና ቀናት ስደተኞችን ለስድስት ወራት ደግሞ እንዳይገቡ ትእዛዝ በሁለት የሀዋይና የሜሪላንድ ፍርድ ቤቶች ስራ ላይ እንዳይውል ታገደበት ካለፈው መጋቢት አንስቶ በኢደርነት ተያዘ ቆይቷል። የዩናይት ስቴትስ መንግስት የሁለቱንም ፍርድ ቤቶች ውሳኔዎች ይግባኝ ብሏል። የይግባኛ ቤትታ ያስገባው ለአራተኛውና ለዘጠነኛው ይግባኝ ሰሚ ችሎቶች ሲሆን አራተኛው ፍርድ ቤት ዛሬ ክርክሩን ያዳምጣል። ለዩናይት ስቴትስ ጠቅላይ ፍርድ ቤት የመረጧቸው ወግ አጥባቂ ዳኛ ሹመት በምክር ቤቱ ማጸደቅ የተሳካላቸው ፕሬዚዳንት ዶናልድ ትራምፕ አሁን ደግሞ ለበታች ፍርድ ቤቶች ተጨማሪ ወግ አጥባቂ ዳኞችን ሊሾሙ እየተዘጋጁ ናቸው። የዳኛ ኒል ጎርሴሽን ሹመት ምክር ቤቱ እንዳጸደቀላቸው ይታወሳል። የፕሬዚዳንቱ ረዳቶች እንዳሉት አሁን ካዘጋጇቸው መካከል አምስት የፌዴራል ይግባኝ ሰሚ ፍርድ ቤት ተሿሚዎች ይገኙበታል። ፌዴራሉ የይግባኝ ፍርድ ቤት ከጠቅላይ ፍርድ ቤቱ ቀጥሎ ትልቁ ፍርድ ቤት ሲሆን የዚህ ፍርድ ቤት ዳኞች የአገሪቱን ሕግ በመተርጎም ረገድ ወይም በማስፈጸም ትልቅ ቦታ አላቸው። ሹመታቸው በመወሰኛው ምክር ቤት መጸደቅ ይኖርበታል። አድማጮች፣ ለረሰ ወሬዎች የተያዘው ክፍለ ጊዜ በዚሁ ያበቃ። አመሰግናለሁ አሉላ። ለዋና ዋናው ዜና በመደበኛው የዜና ወጃ ክፍለ ጊዜ ማቅረብ ያልቻልናቸውን አዳዲስ ዜናዎችን ነው ያስደመጥከን። ከአሜሪካ ድምፅ ራዲዮ ጣቢያ በ19፣ በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ እየተከታተላችሁን ያላችሁት ስርጭት ነው። ተከታዩ የስፖርት ዝግጅት ነው። አዘጋጅና አቅራቢ ሰሎሞን ክፍሌ። እንደምን አምሽታችሁልኛል የተከበራቸው የተከበራችሁ አድማጮች። የኦሎምፒክ ሻምፒዮናው ኢልዩድ ኪፕቾጌ ሁለት ሰዓት ከ25 ሴኮንድ በመሮጥ በማራቶን ፈጣኑን ጊዜ አስመዝግቧል። በፕራግ ማራቶን የኢትዮጵያ አትሌቶች ከአንድ እስከ ሦስት ተከታትሎ በመግባት አሸነፉ። የሴቶቹን ኬንያ ወስዳለች። በቻይና በሁለቱም ጾታ ባለድሎቹ የኢትዮጵያ አትሌቶች ናቸው። የእግር ኳስ ዜናዎችም አሉን። አብራችሁን ቆዩ በቅድሚያ በዓርቡ የዶሃ ካታር ዳያመንድ ሊግ አካኒ ሲምቢኔና ካስተር ሲሜንያ ዓለም አቀፍ ዘመቻቸውን በአስመስጋኝ ውጤት ጀምረዋል። ሲምቢኔ በመቶ ሜትሩ ፈጣን ሩጫ ውድድር 9.99 ገብቷል። የቀድሞው የዓለምን ክብረ ወሰን የያዘው አሳፋ ፓውል በ10.08 ሁለተኛ ሲሆን፣ አሜሪካዊው ጀስትን ጋትሊንና ካናዳዊው አንድሬ ዲ ግራስ ፖዲየሙ ላይ መውጣት አልቻሉም። ሲሜንያም በጥሩ አቋም ላይ ነበረች። ዘንድሮም በ800 ሜትሮ ሩጫ ውድድር ተፎካካሪ እንደማይገጥማ ታስመስክራለች። ደቡብ አፍሪካዊቷ ሲሜንያ የኦሊምፒክ ሻምፒዮንና የብሔራዊ ክብረ ወሰኑን የያዘች አትሌት ናት። በሌሎች ርቀቶችም ውድድሮች ተካሂደዋል። ወደ ማራቶኑ ዜና ልለፍ። ብሬኪንግ ቱ ወይም ማራቶንን ከሁለት ሰዓት በታች ለመሮጥ በታቀደ የመጀመሪያው ሙከራ ባለፈው ቅዳሜ ሞንዛ ኢጣሊያ ላይ ተካሂዷል። የኦሎምፒክ ሻምፒዮናው ኬንያዊ ኢልዩድ ኪፕቾጌ ርቀቱን በሁለት ሰዓት ከ25 ሴኮንድ በመሸፈን በማራቶን ፈጣኑን ጊዜ አስመዝግቧል። በዚህ ውድድር በግማሽ ማራቶን የዓለምን ክብረ ወሰን የያዘው ኤርትራዊው ዘርሰና የታደሰና በ2013 እንደ አውሮፓ ዘመን አቆጣጠር የብር ሜዳሊያ ተሸላሚው ኢትዮጵያዊው ሌሊሳ ደሲሳ ተካፍለዋል። ሌሊሳ ደሲሳ 50 ደቂቃ እንደ ሮጡ አቋርጦ ወጥቷል። ኪፕቾጌና ዘርሰናይ ግማሹ ላይ ሲደርሱ 59 ከ57 አስመዝግበዋል። ከሁለት ሰዓት ባነሰ ጊዜ ለመጨረስ ማብቂያው ላይ ብዙ መፍጠን እንደሚኖርበት ነበር ያሳየው። ለጥቂት ሁለት ሰዓት ከ5 ሴኮንድ አጠናቋል። ያ ማለት ግን የማራቶን የዓለም ሬኮርድ ተሰበረ ማለት እንዳልሆነ ዓለም አቀፉ የአትሌቲክስ ፌዴሬሽኖች ማኅበር አስታውቋል። ምክንያቱም በዚህ ሙከራ ውድድር ላይ የተጠቀሙት እየገቡ የሚወጡ አሯሯጮችን በመሆኑ ነው ተብሏል። በዚሁ መሰረት የዴኒስ ኪሚቶ ሁለት ሰዓት ሁለት ደቂቃ ሀምሳ ሰባት ሴኮንድ አሁንም የዓለም ክብረ ወሰን እንደሆነ ይቆያል ማለት ነው። ወደ ሌሎቹ በሳምንቱ ማብቂያ የተካሄዱ ማራቶን ውድድሮች ዜና ልለፍ። በፕራግ ማራቶን የሴቶቹን የኮርሱን ሬኮርድ በመስበር ጭምር ያሸነፈችው ኬንያዊቷ ቫለሪ አይቤናት ሁለት ሀያ አንድ ሀምሳ ሰባት ነው ጊዜዋ አማኔ ቤሪሶ፣ ታደለች በቀለ፣ ሂሩት ጥበቡና ፈይሴ ታደሰ ከሁለተኛ እስከ አምስተኛ ያለውን ስፍራ ተከታትለው ገብተው ወስደዋል። በወንዶቹ ግን በገብረ ጻድቅ አብርሃ የተመራው ጠንካራ ኢትዮጵያ ቡድን ከአንደኛ እስከ ሶስተኛ ተከታትሎ በመግባት የበላይነቱን አስመስክሯል። በዙ ወርቁ ሁለተኛ፣ መኳንን ታየ ነው ሶስተኛ። ወደ ቻይና ከተማ ዶንግ ይንግ ስንዘልቅ በትላንቱ ዓለም አቀፍ ማራቶን በሴቶቹ ባለድሏ ኢትዮጵያዊቷ ለተ ብርሃን ኃይሌ ገብረ ሥላሴ ናት። ለ26 ዓመቷ ለተ ብርሃን በቻይናው ማራቶን ስትሳተፍ የመጀመሪያዋ ነው። የወቅቱ ጠንካራ ፀሐይና ወበቅ ለሩጫ አስቸጋሪ ነበር ተብሏል። ያን የአየር ሁኔታ ተቋቁማ ነው 42ቱን ኪሎ ሜትር በ2:25:01 ያጠናቀቀችው። ከሁለት ዓመታት በፊት ፕራግ ላይ ካስመዘገበችው ሰዓትም 23 ሴኮንዶችን አንስታለታለች። ለተብርሃን ባለፈው ዓመት በሆንግ ኮንግ እና ሮተርዳም ማራቶን አሸንፋለች። የትላንቱ ማራቶን የቻይናው ማለት ነው ሦስተኛው መሆኑ ነው። በወንዶቹም ያሸነፈው የኢትዮጵያ አትሌት ነው። ለእርሱም በማራቶን ቻይና የመጀመሪያው ነው። ነገር ግን አምስተኛ ጊዜ መሆኑ ነው ድል ሲቀዳጅ። ሁሴን መሐመድ እስማኤል ይባላል። ሁለት አስራ አራት አስራ ዘጠኝ አስመዝግቧል። ሁለተኛ ኬንያ፣ ሦስተኛ ኢትዮጵያ በመጨረሻም በማራቶኑ ዜና መጨረሻ ማለቴ ነው የጄኔቫ ስዊዘርላንዱን በወንዶቹ ኬንያ፣ በሴቶቹ ኢትዮጵያ አሸንፈዋል። ኬንያዊው ዊልያም የጎን በ2131 አሸንፎ ሲገባ በ2014 በሌላው ኬንያዊ ተይዞ ከቆየው የኮርስ ሬኮርድ ላይ 29 ሴኮንዶችን አንስቶለታል። ሞቱ መገርሳ ከኢትዮጵያ የሴቶቹን አሸንፋለች። ረጅሙን የማራቶን ዜና በዚሁ ላብቃ። በእግር ኳስ ስፖርት ዜና በሳምንቱ ማብቂያ የተካሄዱ የሀገር ውስጥና የውጭ ፕሪምየር ሊግ ውድድሮች ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኝ ጽዮን መስቀል አሸጋግራቸዋለሁ። ሰላም ገዛኝ፣ መቀጠል ትችላለህ። አመሰግናለሁ ሰለሞን። የኢትዮጵያ ፕሪምየር ሊግ ሀያ ሰባተኛ ሳምንት ጨዋታዎች ትናንትናና ከትናንት ወዲያ በአዲስ አበባና በክልል ከተሞች ተከናውነዋል። ከሰባት ጨዋታ አስራ ሁለት ጎል ተመዝግቦበታል። በዋንጫ ፉክክሩ ከነበሩት መካከል ሲዳማ ቡናና ኢትዮጵያ ቡና ነጥብ በመጣላቸው በአንጻሩ ደግሞ ቅዱስ ጊዮርጊስ ሁሉ ነጥብ ማግኘቱን ተከትሎ መሪነቱን ይበልጥ አጠናክሯል። ቅዱስ ጊዮርጊስ ወደ ጅማ አምርቶ ለአለመውረድ የሚጣጣረውን ጅማ አባ ቡናን በሳላዲን ብቸኛ አንድ ግብ ረትቶ ተመልሷል። ጊዮርጊስ ዋንጫውን ለአስራ አራተኛ ጊዜን ለማግኘት እድሉን አስፍቷል። እዚህ አዲስ አበባ ላይ ከትናንት በስቲያ መከላከያ ድሬዳዋ ከተማን አንድ ለባዶ ሲረታ ኢትዮጵያ ንግድ ባንክና ሲዳማ ቡና አንድ ለአንድ አቻ ተለያይተዋል። ትናንት ደግሞ በደቢት በጌታነህ ከበደ ሁለት ጎሎች ፋሲል ከተማን ሁለት ለአንድ ሲረታ ተጠባቂ የኢትዮጵያ ቡናና ኤሌክትሪክ ጨዋታን በአቻ ውጤት አንድ ለአንድ ተጠናቋል። ወደ አውሮፓ ታላላቅ ልጆች የሳምንቱ ውጤቶችን ስንሸጋገር መሪው ቼልሲ ዛሬ ምሽት አራት ሰዓት ላይ በሜዳው ሚድልስብራውን ይገጥማል። ቼልሲ ለመያዝ ጥረት ሲያደርግ የነበረው ቶተንሃም የመውረድ ስጋት ባለበት በወስትሃም ዩናይትድ አንድ ለባዶ መሸነፉ ለመሪው ቸልሲ ሆይታን ሰቶታል። ማንቸስተር ሲቲ ክሪስታል ፓላስን አምስት ለባዶ የረታበት ጨዋታም በሳምንቱ ብዙ ጎል የተመዘገበበት ጨዋታ ሆኗል። ኢትዮጵያን ጨምሮ በመላው ዓለም በርካታ ተከታዮች ያላቸው አርሴናል አርሴናልና ማንቸስተር ዩናይትድ በአርሴናል ሁለት ለባዶ አሸናፊነት ተጠናቋል። ሌሎች ጨዋታዎችን ተከናውነዋል። የደረጃ ሰንጠረዡንም የዛሬውን ጨዋታ ሳይጨምር የቼልሲ ማለት ነው፣ ቼልሲ በሰማንያ አንድ፣ ቶተንሃም በሰባ ሰባት፣ ማንቸስተር ሲቲ በስልሳ ዘጠኝ ከአንድ እስከ ሶስት ያለውን ደረጃ ይዘዋል። የኤቨርተኑ ሉካኮ በሀያ ሁለት ጎል ኮከብ ጎል አግቢነቱን እየመራ ነው። ይኸው ነው በእኔ በኩል ያለው ሰለሞን። እኔም አመሰግናለሁ። ገዛኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እናበቃለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም ገና ቆዩ። ሰሎሞንና ገዛሀኝ እናመሰግናለን ለስፖርት ዘገባዎቹ። ወደ ተከታዩ ቅንብር እናልፋለን። አፍሪካ ነክ ርዕሶች ሞሮኮ የፎስፌት ማዕድን ኢንዱስትሪዋን በማጠናከር በሦስት ዓመታት ጊዜ ውስጥ ከዓለም ገበያ እስከ አርባ ከመቶ የሚሆነውን ድርሻ የመያዝ እቅዳላት ይላል በመንደርደሪያው አፍሪቃ ነክ ርዕሶች። ፎስፌት ለማዳበሪያ ምርት ቁልፍ ግብዓት ወይም አስፈላጊ ከሆኑ ንጥረ ነገሮች አንዱ ሲሆን ሞሮኮ በተፈጥሮ ታድለዋለች። የባህር ወለሏ ከጥንት ጥንት ጥናት ጋር የተያያዘም ታሪክ አለው፣ ይላል አፍሪካ ነክርሶች። ለምሳሌም በአንድ የሞሮኮ ማዕድኖች ሰርጥ ከአፍሪካ የመጨረሻዎቹ ዳይኖሰሮች አንዱ ሳይሆን አይቀርም የተባለ ቅሪተ አካል መገኘቱን በአንድ ጥናት ተጠቁሟል። ጆዲ ካፖዋ ያጠናቀረውን የዚህን ዘገባ ዝርዝር አዳነች ሳዬ ለምሽቱ አፍሪካ ነክርሶች እንዲህ አጠናቅረዋለች። ክሬታሽስ በተባለው ክፍለ ዘመን ወቅት ስለ አፍሪካ ዳይኖሰሮች ብዙም የሚታወቅ ነገር የለም። ክሬታሽስ የሚል መጠሪያ የተሰጠው ክፍለ ዘመን ከአንድ መቶ አርባ አራት ና ስልሳ አምስት ሚሊዮን ዓመታት በፊት የነበረው ሲሆን ዳይኖሶሮች የነበሩበትና ኋላም ከምድረ ገጽ የጠፉበት አበባ የሚያወጡ እጽዋትና ዘመናዊ ተባዮች የተከሰቱበት ዘመን እንደነበር ይነገራል። በዚያን አካባቢ የነበሩት አካላት ከአለቶች ጋር ተደባልቀው የደረቁ ቅሬቶች የተበራከቱበት ዘመን ነበር። ዳይኖሶሮቹ ታዲያ እንደ ሌሎቹ በዓለም ዙሪያ የነበሩት አካላት ሁሉ ከ66 ሚሊዮን ዓመታት በፊት የአስትሮይድ ኃይል ባደረሰው ጫና ምክንያት ከምድረ ገጽ እንደ ጠፉ ተመራማሪዎች ይናገራሉ። አስትሮይድ በፀሐይ ዙሪያ የሚንቀሳቀስ የአለቶች ስብስብ ነው። ከምድረ ገጽ ከጠፉት አካላት አንዱ ቺናኒሳሩስ ባርባሪኮስ የተባለው ሲሆን አንድ የመንጋጋ ቅሬት አካል ክፍል በሞሮኮ ኦላድ አብዶን ቤስን በምዕራብ አትላስ ተራራ ተገኝቷል። ዶክተር ኒክ ሊንግሬች ከዋና ዋና ተመራማሪዎቹ አንዱ ናቸው። ስጋ የሚመገብ ዳይኖሶር ነው የነበረው። በሁለት እግሮች ይራመድም ነበር። በጣም ግዙፍ አልነበርም። የስምንት ወይም የዘጠኝ ሜትር ርዝመት ነበረው። ሎንግሪች በባት ዩኒቨርሲቲ የስነ ህይወትና የባዮኬሚስትሪ ክፍል አባል ናቸው። የአፍሪካው ዳይኖሶር ከታይራኖሶርስ ሬክስ በበለጠ ወደ ኋላ የቀረ እንደነበር ገልጸዋል። ብዙ ሰዎች ይህን ላይገነዘቡ ይችላሉ፣ ሆኖም ታይራኖሶርስ ሬክስ ከአእዋፍ ጋር የቅርብ ዝምድና አላቸው። ከወፎች ጋር ዳይኖሶር የቀረበ ዝምድና አለው። ከብሮንቶሶረስ የቀረበ ዝርያ ነበረው። አንጎሉ አነስተኛ ነበር። ቲረክስ ላባ የነበረው ሳይሆን አልቀረም። ቺናኒሳውሮስ ባርባሪኮስ አፍሪቃ ከ66 ሚሊዮን ዓመታት በፊት ምን ትመስል እንደነበር ገጽታዋን ለማየት እንደሚረዳ ሎንግሪጅ ጠቁመዋል። ማዕድን ውስጥ የተገኙት ጥቂት ቅሪተ አካላት ብቻ ቢሆኑም እንኳን የዛን ወቅት አፍሪቃን ሊያሳዩ ይችላሉ ብለዋል ሎንግሪጅ የማሪን ወይም የባህር ውስጥ አለቶች የዳይኖሶርን ቅሪተ አካል ለማግኘት ቅድሚያ ሰጥተህ ፍለጋ የምታካሂድበት ቦታ አይደለም። ነገር ግን ግዙፍ የፎስፌት ሰርጥ ማዕድን ነው። በማዕድኑም በጥንታዊ የባሕር ወለል ላይ የተከማቹ ቅሪቶች ይገኛሉ። የአሣ ነባሪዎች፣ የባሕር እንስሳት አጥንት፣ ጥርሶችና ሌሎች ቅሪተ አካላት ክምችት ይገኝባቸዋል። ወደ ባሕሩ ወለል ስለሚሰጥሙም እንደ አጥንት ሆነው ይከማቻሉ። ይህን በማዕድን መልክ በማውጣትም ለማዳበሪያነት ይጠቀሙበታል። በሂደቱም የተለያዩ ቅሪታ አካላት ይገኛሉ። ሎንግሪች እንደሚሉት በጥንታዊ የባህር ወለል የዳይኖሰር ቅሪት ማግኘት ማለት ሎተሪን የማግኘት ያህል የጠበበ ዕድል ነው። ዳይኖሰሮቹ እንዴት የባህር ወለል ውስጥ ሊገቡ እንደሚችሉም ይገምታሉ። ምናልባት ሰምጠው ወይም ከባድ ጎርፍ ወደ ባህሩ ጠራርጎ አስገብቷቸው ሊሆን ይችላል። አንዳንድ ግዙፍ እንስሳት በደሴቶች መካከል ይዋኙ ስለ ነበር ምናልባትም በማዕበል ተገፍተው ገብተው ሊሆን ይችላል። ወይም ደግሞ ድንገተኛ ጎርፍ ደርሶ ወንዝ ውስጥ ተጣብቀው ከሰመጡ በኋላ ወደ ባሕሩ ወስዷቸው ሊሆን ይችላል። ስለ ሆነም አካላቸው ባሕር ውስጥ ሲንሳፈፍ ከቆየ በኋላ ተሰባብሮ ባሕር ወለሉ ላይ ሰምጦ ሊሆን ይችላል። አስትሮይድ ፕላኔትን ባይመታ ኖሮ መሬት አሁን ካለችው የተለየ ትሆን ነበር ይላሉ ሎንግሬጅ። የአስትሮይድ አካሄድ ትንሽ ሳት ብሎ ቢሆን ኖሮ አንድ ትንሽ ተጨማሪ የጸሐይ ጨረር ገፋ አድርጎት ከኮሜት ጋር ወይም ከሌላ አስትሮይድ ጋር ተጋጭቶ የአስትሮይዱን አቅጣጫ አስቶ ቢሆን ኖሮ ይህ እንስሳ ከምድረገጽ ባልጠፋ ነበር፣ ዘሮቹም ለብዙ ሚሊዮን ዓመታት ዘልቀው አሁንም ዳይኖሰሮች በኖሩን ነበር። በባት ዩኒቨርሲቲ የሥነ ሕይወትና ኬሚስትሪ ክፍል አባል የሆኑት ሎንግሪች ሞሮኮና ስፓኝ ካሉት የሥራ ባልደረቦቻቸው ጋር ሆነው ሰርተዋል። ያቀረቡት ጥናት ክሬታሽስ ጥናትና ምርምር በተባለው መጽሔት ላይ ወጥቷል። አድማጮች፣ ስለ አፍሪቃ ዳይኖሰሮች የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ወደ ተከታዩ የምሽቱ ቅንብር እንሻገራለን። አድማጮች ዝግጅቱ ጤና አዘጋጅና አቅራቢ ሶሎሞን አባተ። ያለፈው ሐሙስ ምሽት ለዋይት ሃውስ እና ከሪፐብሊካኑ እንደራሴዎች ለአብላጫዎቹ የፌሽታ ምሽት ነበር። ፕሬዚደንት ዶናልድ ትራምፕ የሥልጣን ዘመኔን በምጀምርበት የመጀመሪያ ቀን አደርገዋለሁ ብለውት የነበረውንና በሥልጣናቸው የመጀመሪያዎቹ መቶ ቀናትም ያላሳኩትን ኦባማ ኬር እየተባለ በወላጅ አባቱ ስም የሚጠራውን ለአቅም ተመጣጣኝ የጤና ጥበቃ ሕግ ወይም አፎርደብል ኬር አክት ወይም በምሕፃር ኤሲኤ ይሉታል ለመሰረዝና በሌላ ለመተካት መንገድ ሊጠርግ ይችላል ብለው ተስፋ ያደረጉበት ረቂቅ በሕግ መምሪያው አልፏል። ይህኛውን ረቂቅ ሰው እንደየዝንባሌው ትራምፕ ኬር፣ ራያን ኬር፣ ሪፐብሊክ ኬር እያለም ይጠረዋል። ፖል ራያን የጥንትም ጸረ ኦባማ ኬር አቋም ያላቸው የተወካዮች ምክር ቤቱ አፈ ጉባኤና ከአዲሱ የአሜሪካ የጤና ጥበቃ ሕግ አሜሪካን ሄልት ኬር አክት ወይም በምሕፃር ኤኤችሲኤ አርቃቂዎችና አቮካቶዎቹ ግንባር ቀደሙ ናቸው። በዚህኛው ህግ ረቂቅም ሆነ ድምፅ ውስጥ ዴሞክራቶቹ አልተሳተፉም። እንዲያውም አጥብቀው ነው የሚጠሉት። ሙሉ በሙሉ የሪፐብሊካኑ ሐሳብና ረቂቅ ነው። በእርግጥ ከሪፐብሊካኑም ወገን ቢሆን እጅግ አክራሪዎቹ ይህንን ትራምፕ ኬር ወይም ራያን ኬር ወይም ሪፐብሊኬር አይወዱትም። ላላ የተደረገ የኦባማ ኬር ግልብጥ አይነት ነው ነው የሚሉት ኦባማ ኬር ላይት ነው ስሙ በኒህ ሪፐብሊካን ሲጠራ ለማንኛውም ግን የህዝብ አስተያየት ወይም ሐሳብን የሚቃኙ የተለያዩ የሚዲያና የጥናት ተቋማት እያካሄዱ ባሏቸው ግምገማዎች አማካይ አሃዝ ዛሬ ከአሜሪካውያን 49.6 ከመቶ የሚሆነው ኦባማ ኬርን በተለያየ ደረጃ ይቀበለዋል ወይም ይደግፈዋል። ከሺህ አሜሪካውያን አራት መቶ ሃያ አንዱ ደግሞ አይውዱትም፣ እንዲሰረዝላቸው ወይም እንዲቀየርላቸው ይፈልጋሉ። እንዲያው ሰውን ነጥብ አንድ ብሎ ላለመጥራት ያልኩት እንጂ አርባ ሁለት ነጥብ አንድ ከመቶ መሆኑ ነው። ለዚህም ይመስላል በአጠቃላይ የሕዝብ ተቀባይነት ግምገማ ውጤት ኦባማ ኬር ከትራምፕ ከራሳቸው ይሻላል ሲሉ የቀድሞ ፕሬዚደንት ባራክ ኦባማ ሰሞኑን የተናገሩት። የኦባማ ኬር ተቀባይነት መጠን እጅግ ወረደ ቢባል የኤንቢሲ ኒውስ እና የዋል ስትሪት ጆርናልን ቅኝት እንውሰድና 43 ከመቶ ቢሆን፣ ከፍ ያለውን ጣሪያ ስናይ ደግሞ የጋለፕ ሐምሳ አምስት ከመቶ ወይም ዝቅ ቢል የፋክስ ኒውስ 50 ከመቶ የነኩ ናቸው። ይህ የሪፐብሊካኑ የጤና ጥበቃ ሕግ ረቂቅ አንድ ጊዜ በዚሁ የሕግ መምሪያ በመጠላቱ ወድቆ ነበር። እንዲያውም ድምፅም ሳይሰጥበት ተጣለና ጥቂት የተበሳጩት አፈ ጉባኤ ራያን ኦባማ ኬር የሀገሪቱ ሕግ ሆኖ ለተወሰነ ጊዜ እንደሚቀጥል አውጀው ተሰናበቱ። ያ የተወካዮች ምክር ቤት ውሳኔ ህጉን ለማድረስ እጅግ ጓጉተው ለነበሩት ፕሬዚደንት ትራምፕ በጉሮሮ እንደ ተሰነቀረ አጥንት ማለት ነበር። ሪፐብሊካኑን እንቅልፍ የነሷቸው እስኪመስል በሁለት ሳምንታት ጊዜ ውስጥ ኦባማ ኬርን የማስወገዱ ንግግር እንደገና ተቀጣጠለ። የሕግ መምሪያው ተሻሽሏል ተብሎ የቀረበለትን ረቂቅ 217 ለ213 በሆነ እጅግ ጠባብ የተባለ የድምፅ ልዩነት ባለፈው ሐሙስ ሚያዝያ 27 ምሽት ላይ አሳልፈው ከ9 ይቅርታ ከ193ቱ የዴሞክራቲክ ፓርቲው ከሆኑ እንደራሴዎች አንዱም ለአዲሱ ረቂቅ የድጋፍ ድምፅ አልሰጠም። በዚያ ላይ ሀያ ሪፐብሊካን እንደራሴዎች ተቃውመውታል። ምንም እንኳ ለዘብተኛና አጥባቂ ከሚባሉት የወደቀውን የቀድሞውን ረቂቅ ከተቃወሙ የታችኛው ምክር ቤት አባል የሆኑ ሪፐብሊካን እንደራሴዎች ሀያ አራቱ አዲሱን ረቂቅ ደግፈው ድምፅ በመስጠታቸው የመጀመሪያውን መሰናክል ይለፍ እንጂ ረቂቁ መቶ አባላት ባሉት በሕግ መወሰኛው ምክር ቤት ውስጥ ብርቱ ፈተና እንደሚጠብቀው እየተነገረ ነው። በእርግጥ በሕግ መወሰኛ ምክር ቤት ውስጥም ቢሆን ሪፐብሊካኑ ሃምሳ ሁለት መቀመጫ ያላቸው ሁሉም ፍቃዳቸውን ለአዲሱ ረቂቅ ከቸሩ ያለ ጥርጥር ሊያልፍ የሚችል ቢሆንም ከካፒቶል የሚወጣው ጭምጭምታና ሽታ ግን ረቂቁን አልጋ ባልጋ አድርጎ የሚጠብቀው እንደማይሆን ነው የሚጠቁመው። በዚያ ላይ የሕግ መምሪያውን ደራሲዎች የይሁንታ ድምፃቸውን ሲሰጡት ረቂቁን ሳያነቡ እንደሆነ እጃቸውን ለይለፍ ያነሱት አንዳንዶቹ በየመገናኛ ብዙሃኑ እየቀረቡ አምነዋል። ወጣም ወረደ አሜሪካውያን የጤና ጥበቃ ሽፋን ዋስትና ያስፈልጋቸዋል። ይህንን የሚያረጋግጥና የሚያስከብርም ህግ መኖር አለበት። ኦባማና ሌሎችም ብዙ የሀገሪቱ መሪዎች እንደሚሉት ለዜጎቿ የጤና ሽፋን የማትሰጥ ከበለጸገው ዓለም ዩናይትድ ስቴትስ ብቻ ነች። ያ ዘመን ወደ ማብቃቱ እንዲያዘግም የተያዘው ትንቅንቅ እንዲህ ዋዛ አይደለም። ለመሆኑ ይህ የአሜሪካ የጤና ጥበቃ ሽፋን ታሪክ ምን ይመስላል? ዋና ዋናዎቹ ተዋናዮችስ እነማን ናቸው? የጤና ህግ ማውጣት በአሜሪካ ለምን እንዲህ ከባድ ሆነ? በኦባማ ኬርና በራያን ወይም በሪፐብሊክ ኬር ትራምፕ ኬርን በሉት መካከል ያሉ መመሳሰሎችና ልዩነቶች ምንድን ናቸው? ከዩናይትድ ስቴትስ የጤና ስርዓት ጋር እጅግ የቀረበ ግንኙነት ያላቸውን ባለሙያና ምሁር ለትንታኔ ጋብዣለሁ። ዶክተር ብስራት ኃይለ መስቀል በዋሽንግተን ዲሲው ታሪካዊው ሃዋርድ ዩኒቨርሲቲ የፋርማሲ ፕሮፌሰርና በዩኒቨርሲቲው የፋርማሲ ኮሌጅ የኢንተርናሽናል ፕሮጀክት ተባባሪ ዳይሬክተር መስመር ላይ ናቸው። ጤና ይስጥልኝ ፕሮፌሰር ምስራት ጤና ይስጥልኝ። ለብነዋል እግዚአብሔር ይመስገን። እስቲ ወደ ጥያቄዎቼ ልመለስና እንደገና ምንድን ነው የአሜሪካ የጤና ሽፋን ታሪክ? ለመሆኑ የአሜሪካ የጤና ሽፋን እስካሁን የነበረው መስሪያ ቤቶች ለሰራተኞቻቸው ኢንሹራንስ ከቨሬጅ እንዲሰጡ ግዴታ አለባቸው በኦባማ ኬር መሰረት ማለት ነው። ጠቅላላ ከኦባማ ኬር በፊትም ቢሆን በፊትም ቢሆን ማንኛቸው መስሪያ ቤት ከተወሰነ ቁጥር ያላቸው በላይ ኢንሹራንስ የመስጠት ግዴታ አለባቸው ለሰራተኞቻቸው ማለት ነው። አቅም የሌላቸው ስራ የሌላቸው ኢንካማቸው በጣም ዝቅተኛ የሆነ መስራት ማይችሉ፣ ገቢያቸው ዝቅተኛ የሆነ መስራት የማይችሉ ሴቶች፣ ህጻናት ያላቸው ደግሞ ሜዲኬድ በሚባል መንግስት ጀምሮ ተበሪ ይሰጣል። ከ960 ዓ ም ጀምሮ ማለት ነው። ከ964 ዓ ም ጀምሮ ይሄ የማህበራዊ ዋስትና ህግ የወጣበት አመት ነው የሚሉኝ ወይም ሶሻል ሴኪሪቲ የሚባለው ማለት ነው። አዎ እሺ። እሱ ጋራ ሜዲኬር። ስለዚህ አንድ ሰው ስራ ካለው ከተማረ ገንዘብ ካለው ኢንሹራንስ ያገኛል። ወይም ደግሞ በጣም ደሀ ከሆነ እና ምንም ነገር ከሌለው ኢንሹራንስ ያገኛል። አሁን እንግዲህ ኦባማ ኬር የሚመጣው ምንድን ነው? በመካከል ላሉት ሰዎች ነው። ኢንካማቸው ከፍ ብሎ ለሜዲኬድ ኳሊፋይ የማያደረጉ ወይም ደግሞ ጥሩ ስራ ኖሯቸው በመስሪያ ቤታቸው ከበር ለማይደረጉ በመሀከል ያሉ በጣም ብዙ ወደ ሰላሳ ሚሊዮን የሚቆጠሩ የአሜሪካ ህዝብ ያለ ኢንሹራንስ ይኖሩ ነበር። ያንን ከበር ለማድረግ ኦባማ ኬር መጣ ማለት ነው። ኦባማ ኬር የሚያገለግለው በጣም ደሃ ሳይሆኑ ኑሯቸው ተስተካክሎ በስራቸው ከብር ላልተደረጉ በመካከል ላሉ ሰዎች ነበረ። ኦባማ ኬር ሳይገለክል የነበረው ማለት ይህ ነው። እንግዲህ አመጣጡ ከፕሮፌሰር ብስራት ኃይለ መስቀል ጋር በርከት ያሉ ቁም ነገሮችን አንስተናል። ለዛሬ ላመስግንና ላሰናብታቸው። የህግ መወሰኛ ምክር ቤቱ የራሱን አዲስ ረቂቅ ዛሬና ነገን እያዘጋጀ መሆኑን እንደሚያውቁ ፕሮፌሰር ብስራት ነግረውኛል። ይቀጥላሉ ውይይታችን። እናንተም አስተያየቶቻችሁን ስጡ፣ ተሳተፉ። ለዛሬ ጤና ይስጥልኝ። የማጠቃለያ ወሬዎችም እናሰማለን። ተፋፍኖ የተጫኑባቸው የፕላስቲክ ጀልባዎች በመስጠማቸው ከሁለት መቶ በላይ ሰዎች ለህልፈት ሳይዳረጉ እንዳልቀሩ ዘገባዎች ያመለከቱ። ካለፈው ሐሙስ አንስቶ ከሊቢያ ወደ ጣሊያን በማቅላት ላይ የነበሩት ከአቅማቸው በላይ የተጫኑት ጀልባዎች ከሜዲትራኒያን ባህር ላይ መስጠማቸውን ያመለከቱ ባለስልጣናት እስካሁን ባደረጉት ጥረት ቁጥሩ ሰባት ሺህ የሚጠጋ ስደተኛ በህይወት ማትረፋቸውንም አመልክተዋል። ከማዕከላዊ ሞቃዲሾ ግዙፍ የቦምብ ፍንዳታ መስማታቸውን የአካባቢው ነዋሪዎች ገለጡ። በአገሬው የሰዓት አቆጣጠር ከምሽቱ አስራ ሁለት ሰዓት ላይ ከአንድ ታዋቂ ምግብ ቤትና የቡና መጠጫ አቅራቢያ የደረሰው ፍንዳታ ማኞች አክለው እንዳመለከቱት እስካሁን በተረጋገጠው ስድስት ሰዎች የቆሰሉበት ነው። ለፍንዳታው እስካሁን ኃላፊነት የወሰደ ወገን ባይኖርም እስላማዊ ጽንፈኛ ቡድን አልሻባብ በከተማይቱ የሚገኙ ሆቴሎችና ምግብ ቤቶች ጨምሮ ሰዎች በብዛት የሚገኙባቸውን ስፍራዎች ጥቃት ሲያደርስ መቆየቱ ይታወቃል። የቀድሞ ዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ትላንት እሁድ ባሰሙት ንግግር የዩናይትድ ስቴትስ ምክር ቤት አባላት ከፓርቲዎቻቸው አቋም ጋር ቢጣረስ እንኳን እውነታውን ለመመርመርና ስለ ሀቅ ለመቆም ምርጫቸው ይሆናል የሚል ታላቅ ተስፋ እንዳላቸው ተናገሩ። የዩናይት ስቴትሱ የመጀመሪያው ጥቁር ፕሬዚዳንት ትናንት ይህን አስተያየት የሰጡት ቦስተን ከተማ የጆን ኤፍ ኬኔዲን ተቋም የቁርጠኝነት ምሳሌ በሚል ርዕስ የሚጠራውን ሽልማት በተቀበሉበት ወቅት ነው። የኦባማ አስተያየት የተሰማው የዩናይት ስቴትስ ምክር ቤት ከክንዋኔዎቻቸው በአይነተኝነቱ ተለይቶ የሚታወቀውን የዩናይት ስቴትስ የጤና ፕሮግራም የሚተካ አዲስ ፖሊሲ ባጸደቀ ጥቂት ቀናት ውስጥ ነው። አመሰግናለሁ አሉላ ለዋና ዋና ዜናው። አንድ የዩናይትድ ስቴትስ ዶላር 22 ብር ከ86 ሳንቲም ተመንዝሯል። አዲስ አበባ ነገ ደመናማ ነች። ከፍተኛው ሙቀቱ 27፣ ዝቅተኛው 14 ዲግሪ ሴልሺየስ ነው። በዚሁ እንሰናበታለን። እኛ የሚካኤል በላይነህን ለሙዚቃ ጊዜ የለንም፣ ጨርሰናል። ፕሮግራሙን የመራችልን ብርሃን ኃይሉ ነች። አስተናጋጆቻችሁ አሉላ ክብድና እኔም ሰሎሞን አባተ፣ በፕሮግራሙ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም እንሰናበታለን። አብራችሁን ስለቆያችሁ እናመሰግናለን። መልካም ምሽት። የትግርኛ ስርጭት ይቀጥላል።